ጋቢና ቪኦኤ ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አበሬያችሁ አመሻለሁ። የዛሬ ቆይታችን የሚጀምረው በግጥም ነው። በእውቀቱ ስዩም ንቀን የተውነው ቃል ይለናል። ቀን ያለፍ ነው ቃል ከለታት አንድ ቀን ወደ ቤቷ ሄድሁኝ ጥቅል ጎመን አርዳ እንጉዳውን ጠብሳ ጋበዘች ይመሳ ሙያዋን አደነኩ ገበታው ሲነሳ ካያቷ ተዋወቅኩ። አረጋዊት ናቸው እድሜያቸው የገፋ ድሮ ልጅ እያሉ አይናቸው የጠፋ በዕድሜያቸው በረካ በጽዋቸው ጭላጭ አእምሮአቸው ብሩህ ልሳናቸው ምላጭ። ወግ ማውጋት ጀመሩ! ቃል እያለዘቡ ቃል እየጠረቡ ቃል እያሳመሩ አረጋ ለዝበው ዘይቤ እየነቀሱ በጸጥታ ሞቶ ያላጀብ ተቀብሮ የተረሳ ታሪክ እየቀሰቀሱ እንደ መቅረጸ ድምፅ ጆሮዬን ጠመድሁት። አጥብቆ ገረመኝ የአረጋዊቷ ወግ፣ ቅድም ከበላሁት ከንጉዳዩ ዝልዝል የበለጠ ጣመኝ። ጸሐፊ ትዛዛት ችል ብለው ያለፉት ዜና ነጋሪዎች አይተው የገደፉት የአገሬን ሰው ገድል መከራ ፈሳ ሳልታክት ቀዳውት ልክ እንዳረብ ውሃ። ከጥሞናይ ላይ ላፍታ ተፋትቼ ጋባጂን ፈለኳት። ፊት ለፊት አየዋት ያቻት ያቻትና ከሶፋው ላይ ሆና እግሮቿን ዝርግትግት ሰውነቷን ዘና እንደፊት መስታወት ዘመናዊ ሞባይሏን ፊቷ ስር ደቅና! ከስልኳ ሰሌዳ ፊደል ትነካለች፣ ፎቶ ታምሳለች፣ ኢሜል ትልካለች። የአያቷ ጣፋጭ ወግ አፍታ እንኳን መች ደንቋት፣ ሜሴንጀር፣ ዋትሳፕ፣ ኢሞ፣ ቴሌግራም ሁሉን የወሬ ቋት ትበረብራለች። ከአስር ዓመት በፊት ለረፍት ከከተማ ወደ ገጠር ሄጄ ደጅ ላይ ማለዳ ፀሐይ ስር ተጠጄ አያቴ ብቅ ብሎ ከተቀመጥኩበት የወይራ ግንድ ላይ ራሱን አዳ ብሎ ያኔ ጎበዝ ሳለሁ ብሎ ወግ ሲወጥን አልባሌ ወሬ እኔን የማይመጥን የሰማሁ ይመስል በኃይል አዛግቼ ከካፖርቴ ኪስ ውስጥ መጽሐፍ አውጥቼ የማርክስ የፍሮይድ ምናልባት የንቼ ገለብ ገለጥ ሳደርግ እሱ ይህን አይቶ የጀመረውን ቃል አንጠልጥሎ ትቶ ለጥናት ነው መሰል እዚህ መቀመጥህ፣ ወግድልኝ በለኝ እንዳልበጠብጥህ ብሎ ይወገዳል፣ አድማጭ ካጣጭ ጋር ወደሚገኝበት ጠላ ቤት ይሄዳል። አያቴ ከሞተ ዓመታት አለፉ። ጸጸት ጭንቅላቴን በብረት መዳፉ የኮረኮመኝ፣ ሃፍረት በሸኮናው የረመረመኝ፣ በራሴ ስበግን ምን ሆኝ የነበር ግን ምን ነክቶ የነበር ግን በማለት አጥብቄ የራሴን ስረግም፣ ይኸው ዛሬ ገና ይሄውና ዛሬ ጋባዤን አየዋት ታሪኬን ስትደግም፣ አንድም በመሰልችት፣ አንድም በቸልታ ወይ ባወቅኩሽ ናኩሽ አለያም በወረት የያዝነውን ዳቦ ቆጥረነው ከኮረት ጠላ ከሚጠጣ ቆሎ ከሚበላ እድፍ ከሚለብሰው ለአይን ከማይሞላ ከአንድ ስም አልባ ሰው ምን ጥበብ ይገኛል በሚል ተዘናግተን በቻይና ቅጽር ጡብ ጆሮአችንን ዘግተን ልቦና ቆልፈን ንቀን ያለፍነው ቃል ንቆ ነው ያለፈን

يا لي عن طفوينا ولا ما يا يا يا alın ne ne ne ne ne ne ya o ቢሃይንድ ሰንራይዝ ከንጋት ጀርባ መጽሐፍ የልጅነት ህልሟን ለማሳካት ወደ ስደት የወጣች ታዳጊዋን ወጣት ሳራን የሕይወት መንገድ ይከተላል። የሣራ መንገድ በፈተና የተሞላ ነው። ፈተናዋ ከገጽ ገጽ የሚከተለውን አንባቢ ሳይቀር ለሐዘንና ለቁጭት መልሶ መላልሶ የሚዳርግ ነው። ደጋግማ ማንሰራራቷ በበኩሉ የሰው ልጆችን ብርቱ መንፈስ የሚያስታውስም ነው። መጽሐፉ ከዛሬ እንግዳችን ኤልሳቤጥ አደመ እውነተኛ ሕይወት ታሪክ የተቀዳ ነው። ታዳጊ ወጣት ነች። ተመሳሳይ ህልም አለን እኔና ሳራ። እንደምታየው እንግዲህ ያለሁት የፊልም ኢንዱስትሪ ውስጥ ነው የምሰራው። ሳራ እውነተኛ ታሪክ የተመሰረተ በራሴ ታሪክ ተመርክዞ፣ ያው ሙሉ በሙሉ የራሴ ታሪክ ባይሆንም በራሴ ታሪክ ተመርክዞ የተሰራ መጽሐፍ ነው። ኤልሳቤጥ ደራሲ ብቻ አይደለችም፣ ተዋናይትም ናት። የተዋናያን መረጣ ባለሙያ አስተባባሪና ተዛማጅ ሙያዎች ከስሟ ጋር ተያይዘው ይመጣሉ። በዛሬ ምሽት አጭር ቆይታችን በተያያዥ ጉዳዮች ላይ ሐሳቦቿን እንሰማለን። ጥዑም ሙዚቃዎችንም እናዳምጣለን። ዓለም አቀፋዊ ኪናዊ ወሬዎችም አልተረሱም። ከአቀናባሪያችን ኤልያስ አስማረ ጋር አብራችሁን ስለምታመሹ በቅድሚያ መስግነናል። ጥያቄዎችን መምዘዝ እንጀምር። መጽሐፉ አንባቢያንን በብዙ የስሜት ጠውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ለአንቺ ለጻፊዋ ደግሞ የበለጠ የሚከብዱ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ እረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ሕይወት ቤታደግልኝ በሚል ሀሳብ ነው የጻፍሽው? በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳው። መጽሐፉን ለመጽሐፍ ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ፣ በዚህ ውጣ ውረድ ከተጓዙ ወጣቶች አንዳኔ ነኝ። ግን ይሄን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞትኩ ሰርዳ ይብቃል ሊሆንብኝ ሆነ። በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁን ድረስ ይሄ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ የአንድ ሳራን ህይወት ብቻ አይደለም እዚህ ጋር ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ በእሷ ስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችሁን አሉ ሊቢያን ለምሳሌ የሚወሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ግን ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት አንድ ቤት ውስጥ ነው የሚያስቀምጣቸው ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉበት እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለኔ ረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይ ምን ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረቸኝ አሁን ያለውበት ደረጃ ላይ ባልደርስ፣ አሁን እነሱ ያሉበት ቦታ ላይ ነበር የምንገኘው ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ። እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምቼ ሟቿ እኔ ነበርኩ አንዷ ነበርኩ። እግዚአብሔር ለዚህ ስላበቀ ለምስክርነት ፈጣሪ ስላስቀመጠኝና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ፣ እግዚአብሔር ይመስገን ብዬ አረፍ የመቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ፣ ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆመ ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና ራሳችን ልናተርፍ የምንችለው የሚለውን ከሀገር ቤት ለወጡት ላልወጡት፣ ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ ራሳቸው መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ፣ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው። ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። ሶስት አህጉራትን የሚያቆራርጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤጥ የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክተ ይሆን የሆና ኤልሳ ወይም ሳራ ብዬ ብጠራው ማለት ነው። በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ። እና እዛ ትምህርት ቤት ሄዶ መማር፣ ራስን ማስተካከል፣ ራስን ማሳደግ ይቻል ነበረ። ግን ይሄንን ነገር ከማገናዘብ ጉድለት ነው ይህንን ነገር አስቀድማ ማገናዘብ አሁን ቅድም እንደጠቀስኩት ነገሮቹን አስቀድመን ሁለቴ ቆመው እንዲያስቡ ብዬ ተናግሬያለሁ። ሁለቴ ይህንን ነገር በአሁኑ ሰዓት ዞር ብዬ ሳየው ብዙ አማራጮች ነበሩ። በጣም ብዙ ነገሮች ማድረግ ይቻል ነበረ። ቤተሰብ ጋር ተማክረ ብዙ ነገር መቅረፍ ትችላለ። ሳራ አሁን ለቤተሰቦቿ ብትነግራቸውና አይ ውሳኔዋን ብታሳውቃቸው ኖሮ ቤተሰቦቿ ጋር ብትመካከር ኑሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ውጥመድም አትሆንም ነበር። እንደዛ ውጣ ውረድም አትጋፈጥም ነበረ። መጽሐፉን አንብቤዋለሁ ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታስብም ወይ? ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ የፈታት በአማርኛ ስለሆን በሌላ በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ ግን አሁን በአማርኛ ትርጉሙን ሰርቼ ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል። አሮኦት እየተሰራ ነው። ኢትዮጵያ ውስጥ እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ ኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስበዋል ከመጽሐፉ ወጣ እንበል ተዋናይት ነሽ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዝ ዘርፎች ላይ እየተንቀሳቀሽ ትገኛለች በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር ምን ልምድ አገኘሽበት እስካሁን ድረስ ጥያቄ በጣም ተዋናት ለመሆን ፈተና አለው አልጋ በአልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። የምትውጣ ውረድ ያስፈልገዋል፣ ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ ዛሬ። ገና ጅማሬ ላይ ነኝ እኔ ገና ገና መጀመሪያ ነው። ግን ምንም ነገር ማድረግ ይቻላል፣ ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ አገር ዜጋ ነህ። እሱ እሱ ሁሉ ይመጣብሃል። የሉም ለማለት አይደለም። እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው፣ ኒውዮርክ ማካዳሚ ስኩል ነው ትምህርት ቤት ሄጄ የተማርኩት በተዋናይነት ነው ዲግሬን፣ የመጀመሪያ ዲግሬን የያዝኩት እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል። ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አድርገህ ብዙ ነው ነው የምታገኘው። አይሆንም ተብለህ ነው የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል። በዚህ ምድር ላይ ማድረግ የማይቻል ምንም ነገር የለም። እኔ በበኩሌ እያረግኩት ያለው አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ በሃሊውድ ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር። ይሄንን እና እንደምታውቀው ብትንትን ብለን ነው እዚህ ሀገር የምንኖረው ብዙ እንትን የለም እና እንደ አጋጣሚ ሆነው የዛሬ ዓመት ፓንአፍሪካ ፊልም ፌስቲቫል ካስቲ ያደረግኩበት ካስቲን ዳይሬክተር ወይም ፊልም አክተረሶች መራጭ ሁኔ የሰራሁበት ፊልም ፓንአፍሪካ ፊልም ፌስቲቫል ገብቶ ነበርና ለዛ ስሄድ የሆኑ አሁን አብረውኝ የሚሰሩትን የስራ ባልደረቦች እነሱን አገኘውኝ ከእነሱ ጋር ተገናኘንና ሀሳቤን ነገርኳቸው። እናንተን እዚ ያላችሁን እዚ ይኖራለው አንተዋወቅም፣ ግን አንድ አሶሲሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለንስ ብናለፍ እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች አራት አንደኛ አመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽኑ ትልቁ አላማ በፊልም ኢንዱስትሪ ውስጥ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም አለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን? እንዴት ነው እኛስ አሁን ለምሳሌ እንውሰድ፣ ሆሊዉድ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው፣ ናይጀሪያዎች እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካለን እንዴት ነው ተሰባስበን መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲውሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ። ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውን እያቀረብ ካለው ማንኛውም የፊልም ኢንዱስትሪ ውስጥ የፊልም ስራ ውስጥ የተሰማራ ሁሉ መንበር መሆን ይችላል። አባል መሆን ይችላል። ይህንን የፊልም ኢንዱስትሪ አሳድገን እንዴት ነው እኛ ስራዎቻችን እየሰራን ለኦስካር የምናቀርበው? እኛ ኢትዮጵያ ውስጥ በጣም ያልተነገረ በጣም ብዙ ታሪክ አለ። የታሪክ ባለሀብቶች ነን። ታሪካችን ግን አልተሰራም። ድግግሞች ስራን እየሰራን ያለ ነው። ስለዚህ እዚህም አሁን እኔ ለምሳሌ ወይ እኔ የኢትዮጵያ ፊልም አለ ደግሞ የኢትዮጵያ ፊልም ከምንል እውቀት ያለውም እውቀት የሌለውም ውጭ ላይ ቆመን ከጃጅ ከምናደረግና ና ከምናንቋሽሽ አብረን ገብተን አብረን ሰርተን የፊልም ኢንዱስትሪያችንና ታሪክ ሰርተን ማለፍ እንችላለን ብለን አስበን የሀበሻ ፊልም አሶሲዬሽን የሚል መስርተናል። ሀበሻ ፊልም አሶሲዬሽን ብለው ፋሎ ማድረግ ይቻላል። ኢንስታግራም አለን፣ ፌስቡክ አለን፣ ዌብሳይት አለን፣ ኢሜል አለን። ማንኛውም ሰው ኢሜል ቢያደረግለን ኢሜሉን ለመመለስ ዝግጁዎች ነው። ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። የምሽት እንግዳችን ደራሲና የፊልም ባለሙያዋ ኤልሳቤጥ አደመና ኤልሳቤጥ በማህበራዊ ሚዲያዎች ላይ አጫጭር የፊልም ስራዎችሽን ለማየት ሞክሬ ነበረ። በቀደመው ጊዜ እንግዲህ ፊልሞችን ለመስራት የሚፈልጉ ሰዎች ከሚያቀርቧቸው ችግሮች መካከል አንዱ ትልቅ የገንዘብ ፍጆታ የሚፈልግና በትልልቅ ስቱዲዮች መደገፍ የሚፈልግም ዘርፍ ስለሆነ ያንን ለማከናወን ይከብደናል የሚል ነበረ። የማህበራዊ ሚዲያዎች መነሳት ወይም መጀመር አጫጭር ፊልሞችን ለመስራት ወይም በአጠቃላይ ፊልሞችን ቀለል ባለመንገድ ለመስራት ምን ያክል እየጠቀመ ነው? ኢትዮጵያንስ እንዴት አድርገው አዲሱን የዘመን ትሩፋት መጠቀም ይችላሉ። እሱ አሁን ለምሳሌ አንድ ምሳሌ ብንወስድ የኔ ፓይለቷን አይታታል። የ11 ደቂቃ ናት። በዶሜስቲክ ቢዝ የተነሳ ነው፣ እና ትምህርት አዘል ነው። ፓን አፍሪካ ፊልም ፌስቲቫል እጩ ሆና ቀርባ ነበረ። እንግዲህ የአስራ አንድ ደቂቃ ነው። ተከታታይ ዌብ ሲሪስ ይባላል። እዚህ ሀገር ከአምስት ደቂቃ እስከ አስር አስራ አምስት ደቂቃ ባሉት ውስጥ መስራት እየሰራ ላይክ ሶሻል ሚዲያ ላይ መለጠፍ ይቻላል። ትልቁ ነገር ምን ያክል ሰውን እናስተምርበታለን ነው ገንዘብ ምን ያክል እንሰራበታለን ብለን የምንሰራ ከሆነ ለገንዘብ አይፎን ተብሎ ገንዘብ የሚያመጣ ስራ አይደለም። ግን ሙያው ኖሮን ፍላጎቱ ኖሮን ፓሽኑ ኖሮን ሰዎችን እንዴት ማስተማርና መርዳት መለወጥ እንችላለን ከሆነ ማድረግ እንችላለን። በጣም ቀላል ነው። ለምሳሌ አንድ አራት አምስት ጓደኛ ማቾች ቢኖሩ በአሁኑ ሰዓት በስልክ ኦስካር የተሸለመ ፊልም አለ። ላይ ኦስካር ሽልማት የወሰደ በአይፎን የተቀረጸ ፊልም አለ ዋናው በምን ተቀረጽ አይደለም ዋናው መልዕክቱ፣ ነው። ምን አይነት ይዘት ይዟል? ምን አይነት መልዕክት አለው? ምንድን ነው የሚያስተላልፈው? ነው ዋናው ትልቅ ቁም ነገር፣ ጭብጡ ማለት ነው። ስለዚህ ማንም ሰው መስራት ይችላል። ድሮ በጣም ከባድ ነበር ፊልም መስራት፣ እውነት ለመናገር በጣም ከባድ ነበር። ካሜራ ያስፈልግሃል፣ በጣም ብዙ ትልልቅ መሳሪያዎች ያስፈልግሃል፣ ስቱዲዮ ያስፈልግሃል። አሁን ግን በስልክ መቅረጽ ትችላለህ። ሚዲያዎቹ ክፍት ናቸው። ለጥሩ ነገር መጠቀም ከቻልን ራሳችን ለመጥቀም ሰውን ለመለወጥ ሰውን የሚጠቅም ነገር ለመስራት ሚዲያዎቹ እያንዳንዱ ክፍት ናቸው። ምን ያክል ቁም ነገር እንሰራበታለን ነው ጥያቄ። አሁን እኔ ለምሳሌ ውሰድል ደባርቴንደር ይባላል ፓይለቱ ማንም ሰው ገብተ ማየት ይችላል። ዩቱብ ላይ አለ ደባርቴንደር። ደባርቴንደር በዶሜስቲክ አቢዝ ነው የሚያጠነጥ ነው። ግን ይሄ ጉዳት አሁንም አሜሪካ ውስጥ ተከትሎን የመጣ በኢትዮጵያዊ ብቻ አይደለም። ይሄ ነገር ያለው በየተለያዩ ማህበረሰብ ውስጥ ያለ ችግር ነው። ዶሜስቲክ አቢዩዝ፣ አልኮሊዝም በሁሉም ያለ ነው። ኢትዮጵያዊ ብቻ አይደለም። ማንኛውም ሰው ሰው የተባለ በሙሉ በየሁሉም ሀገር ማንኛውም ህብረተሰብ፣ ማንኛውም ህዝብ የሚሰራው ጥፋት ነው። ዶሜስቲክ አቢዩዝ ሚስቶቻቸውን፣ እጮኛቸውን፣ ልጆቻቸውን፣ ባሎቻቸውን አቢዩዝ የሚያደርጓሉ። በሱ ላይ የሚያጠነጥን ነው። ፓይለት ነው፣ ገና ተከታታይ ድራማ ይቀረዋል። እንደዛ አይነት ነገሮች እየሰራን ቲቪ ስቴሽኖች እንኳን ባይቀበሉን በዩቲዩብ ማስተላለፍ ይቻላል። ዩቲዩብ ደግሞ ጥሩ ስራ እየሰራ ከሄድ መከፈል ይችላሉ። ግን ታርጌታችን ገንዘብ ከሆነ ጥሩ ስራ መስራት አንችልም። አውቃለው፣ ሁላችንም ገንዘብ ያስፈልገናል። ያለ ገንዘብ ምንም መስራት አንችልም። ግን ፊልም ለእኔ የፊልም ኢንዱስትሪ ትልቁ ነገር ፊልም ውስጥ ማለት ፓሽንህ ነው። እኔም አለኝ። ሌላ ስራ የምንሰራበት የቤት ክራይን ከፍ የማድርበት ሌላ ስራ አለኝ። በፊልም አይደለም የምስተዳደረው። ግን እኔ ፊልም በነፃ ስር ብትለኝ እሰራለሁ ፓሽኑ ነው ዋናው የሚያስፈልገው። በፓሽን የምንሰራው ከሆነ ውጤታማም ሰክሰስፉልም፣ ትልቅ ነገርም ለሆሊውድም፣ ለኦስካር ምጩ የሚሆን ስራ ማድረስ እንችላለን። ግን ለገንዘብ ታርጌት አርገን የምንሰራ ከሆነ ጥሩ ስራ መስራት አንችልም። እንደዚህ በቡድን ተሰባስበን ትንትን ብለን አንተ የሆነ ነገር ዳይሬክተር ፈልጋለሁ፣ ፕሮዲውሰር ፈልጋለሁ፣ እንዲፈልጋለሁ ተባብለ ከአንድ ላይ ሆነክ ጥሩ ስራ ኳሊቲ ያለው ስራ ሰርተን ለህዝብና ቅርብና ሰው እናስተምርበት ብለው ጎላቸው። እሱ ከሆነ በእርግጠኝነት ሁሉም በሁሉም ነገር ሰክሰስፉል መሆን ይችላሉ። በደራሲነት፣ ተዋናይነት የተዋናይ መረጣ ባለሙያነትና በመሳሰሉት ዘርፎች የራስሽን አሻራ እየተውሽ ነው። የመጪው ዘመን ህልምሽስ ምንድን ነው? የመጪው ህልሜ በዚህ እየቀጠሉ መስራት ነው። ምንም ስራ ሰርቻለሁ ብዬ አላስብም። አሁንም ቢሆን ገና ጀማሪ ነው። የእውነት ለመናገር ግን የወደፊት እልሜ እንደ እግዚአብሔር ፈቃድ አሁን የጀመርነው የፊልም አሶሴሽን አለ እሱንን በትልቅ ሰርቶ በአለም ደረጃ እሱንን ወደ ትልቅ ስቱዲዮ ወደ ትልቅ የፊልም ፌስቲቫልን አድርጎ በትልቅ ትልልቅ ተነግሮ የማይታወቅበት ለኢትዮጵያ ያስፈልጋል ብዬ የማስበውን እንደ ባለሙያነት አሻራ ጥሎ ማለት ሰዎችን ያስተምራል ብዬ የማስበውን ስራ መስራት የስራ አብሮ የመስራትን ስራ አዳብሮ በሀገራችን ትልቅ በፊልም ኢንዱስትሪ እንድትታወቅ የሀገራችን ጥሩ ገጸ ባህሪዋን ለዓለም አውጥቶ ማሳየ፣ ብዙ ነገር ይጠበቅብኛል እንደ አንድ ባለሙያ ማለት ነው። እንደ ግለሰብም ቢሆን ብዙ ነገር ሰዎችን ማስተማር እፈልጋለሁ። ትላንት የመጣንበትን ህይወት ዞር ብለን አንገት የተሰራው ለማያ ነውና፣ ዞር ብለን ማንነታችን ምንድናይ መዛው ፈልጋለሁ። ምክንያቱም እርስ በርሳችን ተደጋግፈን ካደግን ዛሬም ነገም ወደፊትም አገራችን መቀየር ሁላችንም ኃላፊነት ነው ያለብን። ታሪካችን የማሳደግ ሁላችንም ኃላፊነት አለብን። ትልቅ ስራ ሰርቶ አሻራ ጥሎ ማለት ሁላችንም አለብን። እንደ ዜጋ መጡ ተመልሰው ሄዱ ሳይሆን ምንድነው ኔ የሰራሁት ምንድነው ኔ የምሰራው ምንድነው ኔ የማበረክተው። ሁላችንም የአቅማችን ነው። በአቅማችን የቻልነውን ነገር ጥሩ ስራ ሰርቶ ጥሩ ነገር ማበርከት ፈልጋለሁ። መጽሐፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍሽ ትዕይንት እንዲጀምር ትፈልጊያለሽ? እውነት ለመናገር መጽሐፊም ወደ ፊልም ባይዘወይ ድራ ዶክሜንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ ከባለሙያዎች ጋር አብረን ያ ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶክሜንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው እስክሪቢቹ ስራ ላይ ነው ለመስራት ማለት ነው። እውነት መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የምችለው ነገር አይደለም። ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሞ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ይሄን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማልፈልገው አንድ ነጥብ፣ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ፣ ደስ ዝብሎ ሰማ ስንሰማ አባቴ ኢንጂነር ብሆንለት ነው የሚወደው፣ ወይም ደግሞ አባቴ ዶክተር ብሆንለት ነው የሚወደው፣ ወይም አባቴ እንዲህ ብሆንለት ነው የምወደው ብለን ያንን ፍላጎት ይዘን እንሂድና የራሳችንን ህልም እንረሳዋለን። የራሳችን ህልም እንገለዋለን። በህፃናታቸው ልጆቻችን መሆን የሚፈልጉትን ነገር ብናቀላቸው እና ብናግዛቸው ከጎናቸው ብንሆን፣ ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማልፈልግ አይደለም። ማንኛውን መሆኑ የሚፈልጉት ነርስም ይሁኑ፣ ፖሊስም መሆን ይፈልጉ፣ ወታደርም መሆን ይፈልጉ ዶክተርም መሆን ይፈልጉ። ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን እፈልጋለሁ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው ልጆች ናቸው፣ አይ ደግሞ የልጅ ህልም ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ኤልሳቤጥ አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። የቪኦኤ የጋቢና መዝናኛ እንግዳ ስለሆንሽ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ። አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳ አርጋችሁ ስለጋበዛችሁ። አድማጮቻችን አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብታሙስዩም የቸር ምሽት እንዲሆንላችሁ እመኛለሁ። የሳምን ሰው ይበለን።